ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። የበገና ምስጢር አለ። በገና ሲታይ ዝምብሉ እንደ ሌላ መጫወቻ ማያት አይሆንም። ምክንያቱም ቃል ኪዳን አለ። የዳዊት ቃል ኪዳን በገና ራሱ መድኒት ነው። ድምፅ መድኒት ነው እና በበገና ዘፈን ዶክተር ጽጌ ሪቸል ቴትላዮ ሌዝሊ የጃማይካና የናይጄሪያ ተወላጅነት ያላቸው የሰሜቲክና የግብፅ ቋንቋዎች እንዲሁም የሥነ ጽሑፍ ጥናት አዋቂ ናቸው። የግብፅና ኢትዮፒክ እንዲሁም የጥንታዊ ግሪክና ኑቢያን ቋንቋዎች ጥናት ባለሙያና አማርኛና ጀርመንኛን ጨምሮ ሌሎች አራት ዘመናዊ ቋንቋዎች ይናገራሉ። ቆየት ብለን እናስተዋውቃቸዋለን። ክትባቱ እንደ ልብ ኖሮና በመቶ ሚሊዮኖች በተከተቡባቸውም ሆነ እስካሁን እንደ ልብ በሌለባቸውና የተከተቡ ሰዎች ቁጥር ከግምት በማይገባባቸውም ታስቦበትና ተጠንቶበት ይሁን እንደዚሁ በዘፍቃድ አብዛኞቹ ገደቦች በብዙ አገሮች እየተነሱ ነው። አሁን በዩናይትድ ስቴትስ ትላንት ሁለተኛ ዓመቱን ያስቆጠረውን የኮሮና ቫይረስ ዓለም አቀፍ ወረርሽኝ ተከትሎ ተደንግገው የነበሩ ልዩ ልዩ ደንቦችና ገደቦች ነው እያወራን ያለ ነው። የድፍን ዓለምን ትኩረት የሳበው ሰሞነኛ ጉዳይ የሩሲያ የዩክሬን ወረራ የየዕለት ዜናዎች ኮቪድ-19 ዓለም አቀፍ ወረርሽኝ ነው ሲል የዓለም ዜና ድርጅት ያን አስደንቃጅ ዜና ይፋ ያደረገበት መጋቢት ሁለት ሁለት ሺህ ሀያ ሁለተኛ ዓመት ብዙም ትኩረት ሳያገኝ እንደ ዘበት ያለፈ ይመስላል። ይሁን ሱንና ኮቪድ-19 ስጋትነቱ አበቃ? ማወቅ ያሉብን ነገሮችስ ይኖሩ ይሆን? አሳሳቢነቱ እያደር እያየለ እና በድፍን ዓለም ሕዝብ የዕለት ተዕለት ኑሮ ላይ ሳይቀር ቀጥተኛ ጫና እያሳደረ ያለውን የሩሲያን የዩክሬን ወረራ ኢኮኖሚያዊና ፖለቲካዊን አንድምታ ለመፈተሽ የጀመርነውን ውይይትም ተከታይ ክፍል ይዘናል። ንጉሴ አክሊሉም በአዲስ አበባ መስኮት የምሽቱ ቅንብሩ የመጋቢት ወጎች ይለናል። ጤና ይስጥልን። እንደምን አመሻችሁ? እንደምን ሰነበታችሁ? ክቡራትና ክቡራን አድማጮቻችን ከዛሬ የእሁድ መጋቢት 11 2014 ዓ ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን። አሁን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። ጠብቆ ነው እንደምናመሻቸው አድማጮች ከዜናዎቹ ጋር ኤደን ገረመ ነኝ። የተባበሩት መንግሥታት ድርጅት እንባ ጠባቂ ተቋም በደቡብ ሱዳን ምርጫ ወደ ብጥብጥ ሊያመራ ይችላል ሲል አስጠነቀቀ። ተቋሙ በደቡብ ሱዳን የሽግግር መንግስቱ በሕገ መንግስቱ መሰረት የተቀመጠውንና በአጣብቂኝ ሁኔታ ውስጥ ያለውን የሰላም ስምምነት ተፈጻሚ ማድረግ ሳይችል ቀርቶ ወደ ምርጫ ሂደት ከገባ ሀገሪቱ ከባድ ወደሆነ ብጥብጥ ትገባለች ሲል ነው ያስጠነቀቀው። ደቡብ ሱዳን እንደ አውሮፓውያን አቆጣጠር በመጪው 2023 ብሔራዊ ምርጫ እንደሚኖራት ይጠበቃል። ይሁንና ሀገሪቱን ላለፉት ሶስት ዓመታት በሽግግር መንግስትነት ሲያስተዳድር የቆየው መንግስት የእርስ በርስ ጦርነት ያስቆመውን የሰላም ስምምነት አተገባበሩ ላይ ሲተች ቆይቷል። የደቡብ ሱዳን የኮሚሽን አባላት በሰላም ስምምነት ውስጥ ቁልፍ የሆኑ ነገሮች ተፈጻሚ ሳይሆኑ ቀርተዋል ሲሉ ይከሳሉ። በዋናነትም በተለያዩ የሀገሪቱ ክፍሎች የብጥብጡ መቀጠል፣ በስርዓቱ የሚደገፍ የሰብአዊ መብት ጥሰቶችን ጥሰቶች ነፃና ፍትሃዊ የሆነ ምርጫ ለማካሄድ ጋሬጣ እንደሚሆኑም ይጠበቃል። በዴሞክራቲክ ሪፐብሊክ ኮንጎ በመጠለያ ጣቢያ ውስጥ የሚኖሩ ሰባት ህጻናት ተገደሉ። በሰሜን ምስራቅ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ በአንድ የተፈናቃዮች መጠለያ ጣቢያ ውስጥ ሰባት ህጻናትና አስራ አራት ሲቪሎች መገደላቸውን የሀገሪቱ ቀይ መስቀል ዛሬ አስታውቋል። ሰባት ታዋቂዎችና የሁለት አመት ህጻናትን ጨምሮ ሰባት ህጻናት ኢቱሪ በተሰኘ የሀገሪቱ ክልል ውስጥ መገደላቸውን ቀይ መስቀል ጨምሮ አስታውቋል። በዴሞክራቲክ ሪፐብሊክ ኦፍ ኮንጎ ውስጥ የሚዘዋወሩትና ሌንዱ ከተሰኘው የሚሊሻ ቡድን ጋር ትስስር ያላቸው ኮዴኮ የተሰኙ የሚሊሻ ቡድኖች አስራ ሁለት ሰዎችን በገጀራ መጥተው መግደላቸውን የኢቱሪ ማህበረሰብ መሪ የሆኑት ጂን ዲዜባ ባንጂ ገልጸዋል። ኮዴኮ በአካባቢው የሚዘዋወሩና ሌንዱ የተሰኘውን ብሔር ቡድን የሚወክልና የፖለቲካዊና ሃይማኖታዊ ክፍል ያለው የሚሊሻ ቡድን ነው። የየመን አማጽያን ሁጢዎችን የሚዋጋው ሳዑዲ መራሹ ጥምረት የሁጢ አማጽያኑ በጂዛን በሚገኘው አራማኮ በተሰኘው የሳዑዲ አረቢያ የነዳጅ ዘይት ኩባንያ ላይ ጥቃት ፈጸሙ ሲል አስታወቀ። ጥምረቱ በትላንትናው ዕለት ባወጣው መግለጫ አማጽያኑ ባልሻቂቅ የሚገኝ ማጣሪያ ላይ ጥቃት መፈጸማቸውንም ገልጿል ሲል የሳዑዲ የፕሬስ ተቋም ዘግቧል። ጥምረቱ አራት አካባቢውን ሊያጠቁ የመጡ የሁጢ ድሮኖች ኢላማ ተደርገው የመን አካባቢ መመታታቸውንም አስታውቋል። አካባቢው በአብዛኛው የሁጢ አማጽያን ድሮኖችና ሚሳይሎችን በመጠቀም ጥቃት የሚፈጽሙበት ነው። አድማጮች፣ ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ነው። የሩሲያ ኃይሎች አራት መቶ ሲቪሎች የተጠለሉበትን የሥነ ጥበብ ትምህርት ቤት ላይ የቦምብ ጥቃት ፈጸሙ። የሩሲያ ኃይሎች በዩክሬን ማሪፖል ከተማ አራት መቶ ሲቪሎች የተጠለሉበት የሥነ ጥበብ ትምህርት ቤት ላይ የቦምብ ጥቃት መፈጸማቸውን የከተማው ምክር ቤት አስታውቋል። የከተማው ምክር ቤት በደረሰው የቦምቡ ጥቃት አደጋም ህንጻው ሙሉ ለሙሉ መፍረሱን ያስታወቀ ሲሆን እስካሁን ድረስም ከጥቃቱ ምን ያህል ሰዎች እንደተረፉ አልተገለጸም። የከተማው ምክር ቤት በሺዎች የሚቆጠሩ የከተማው ነዋሪዎች በጉልበት መወሰዳቸውን በትላንትና ዕለት ባወጣው መግለጫ ጨምሮ አስታውቋል። የዩክሬኑ ፕሬዝዳንት ቮልዲሚር ዘለንስኪ በትላንትና ዕለት በነበራቸው ማብራሪያ ሩሲያ በማሪፖል ከተማ ላይ እያደረሰች ያለችው ጥቃት በታሪክ ተጠያቂ የምትሆንበት የጦር ወንጀል ነው ሲሉ ተናግረዋል። በመጨረሻም ሰሜን ኮሪያ ተደጋጋሚ የሚሳይል ሙከራዎችን አደረገች። ሰሜን ኮሪያ የሮኬት ማስወንጨፊያን በመጠቀም ተደጋጋሚ የሚሳይል ማስወንጨፎችን ፈጽማለች ስትል ደቡብ ኮሪያ አስታውቃለች። የደቡብ ኮሪያ መንግሥት ያወጣው መግለጫ ሁኔታውን በቅርበት እየተከታተለ መሆኑን ያስታወቀ ሲሆን ነገር ግን የሚሳይሉን ክልል አቅጣጫና፣ ምን አይነት መሳሪያ እንደተወነጨፈ ዝርዝሩን አላስታወቀም። የደቡብ ኮሪያ የዜና አውታር የሆነው ዮንሃብ የዜና ጣቢያ ሰሜን ኮሪያ በአንድ ሰዓት ጊዜ ውስጥ በደቡብ ኮሪያ ፒዮንግያንግ ግዛት ባለ ባህር ወረል ላይ አራት ሚሳይሎችን ማስወንጨፏን ዘግቧል። በጉዳዩ ላይ ለመምከርም የሲኦል ብሔራዊ የደህንነት ምክር ቤት አስቸኳይ ስብሰባ መጥራቱንም የዜና አውታሩ ጨምሮ አስታውቋል። እስካሁን ድረስም በዚህ በአዲሱ የአውሮፓውያን አመት በሰሜን ኮሪያ መሪ ኪም ጁንግ ኡን ባለፈው አመት በወጣው ስልታዊ የመሳሪያ ቅድ መሰረት ሀገሪቱ አስራ አንድ ዙር ማስወንጨፎችን ማካሄዷም ተገልጿል። አድማጮች፣ ለእሁድ ምሽት የያዝንላችሁ ዜናዎች እኚህ ነበሩ። ከቀሪ የመጽሔቱ መሰናዶ ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ እንደምን አመሻችሁ፣ ክብራትና ክብራን አድማጮቻችን። እሁድ መጋቢት 11 2014 ዓ.ም የራዲዮ መጽሔት ጀመረ። የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችን ቆያለን። ወደ ዕለቱ ዝግጅቶች ከማምራታችን በፊት ታዲያ አዎን፣ በራዲዮ መጽሔት ወግ መሰረት የሳምንቷን ምርጥ ግጥም እናስቀድም። እሳቱሰ ሰ ከየኔታ እግር ስር ፊደል ስንቆጥር የዓለማወቅ ነገር ሁለት ሰ መለየት ልጅነቴን ከብዷት። ንጉሡን እሳት ስል ንጉሡ በል ሲሉኝ፣ እሳቱን ንጉሥ ስል እሳቱ በል በልሲሉኝ ንጉሡና እሳቱ ባንድ ተደባልቀው ሕፃን አእምሮዬን አስጨንቀው ይዘው ባንድነት አደጉ ከአንድ ሕዋስ መሽገው። ይኸው በጉብዝናም በፈቃድ ስህተት ትርጓሜው አይለይም አንድ ነው በማለት እጽፋለሁ። ጽፈት እስታለሁ፣ ስህተት እሳት ሲባል ንጉሥ፣ ንጉሥ ሲባል እሳት። ሰንበት ያለች ግጥም ነው የመረጥነው። የገጣሚ ኤፍሬም ስዩምን ግጥም ነበር የምሽቱ ምርጥ ያደረግናት። ኤፍሬም እናመሰግናለን። እናም የመክፈቻዋን ስልት እናስከትል። አድማጮች ለምሽቱ ዝግጅታችን መክፈቻ የመረጥናትን የሕልሜ ንግሥትን ነበር። ተወዳጁ ድምፃዊ ብዙ አየው ወደ ምሴ እንዳቅነቅና ተሰማችሁት። ብዙ አየውን እናመሰግናለን። እየ ጋመ የመጣው የሩሲያ የዩክሬን ወረራ ይበልጥ እየተወሳሰበና አስጊነቱም እየጨመረ ይመስላል። በሰዓታት ውስጥ በሚለዋወጠው የጦርነቱ ሁኔታ ዛሬ ቅዳሜ የዩክሬኑ ፕሬዚደንት ቮላዲሚር ዘለንስኪ በቪዲዮ ባሰሙት ንግግራቸው ምንም ሳይዘገይ ላሉት የሰላም ድርድር ጥሪ አቅርበዋል። ያ ካልሆንም ሩሲያ ከባድ ኪሳራ ይጠብቃታል ነው ያሉት። የአሜሪካው መከላከያ ሚኒስትር ሎይድ ኦስቲን በበኩላቸው ሩሲያ ቀስ ቀስ እያለ በሚጨምር ሂደት በደቡባዊ ዩክሬን በውጊያው አንዳንድ ቦታዎችን እያያዘች መሆኗን ገልጠው ጭካኔ የተሞላበትና አረመኔያዊ ያሏቸውን የውጊያ ስልቶች እየተጠቀመች መሆኗን፣ በሲቪሎች ላይም የተነጣጠሩ ናቸው ሲሉም ሞስኮን ወንጅለዋል። የውጊያው ሂደት በጎራ የለየው የሀገራት እንቅስቃሴና ከሁሉም በላይ በዓለም ዙሪያ በሰዎች ህይወት ላይ እያሳደረ ያለው ታጽዕኖ ከዳር እስከ ዳር በስፋት እያነጋገረ ነው። ትዝታሲ ወደ ዝግጅታችን ከመሄዳችን በፊት በራሳችን በቱሎ እየታዘብ ያለ ነውን። በዓለም ዙሪያም ሰዎች በገዛ ህይወታቸው የሚመሰክሩት በዚህ በዩናይት ስቴትስ ያለውን እናዛምድና ወደ እንግዶቻችን ውይይት ብንመለስ ምን ታዘብሽ? ይሄ ጦርነት ከተጀመረ በኋላ በተለየታዩ ታዩ አይነተኛ የሚባሉ ለውጦች እንግዲህ ስለ ተጽዕኖ ነው እና የምናወራው ይሄ ጦርነት ስላመጣው እንደው በየግላችን እንኳ ብናይ ያሉላ የነዳጅ ዋጋ እዚህ ዋሽንግተን እና አካባቢው ቨርጂኒያ፣ ሜሪላንድ ካየ በጋሎን ሶስት ዶላር ከምናምን ሳንቲሞች የነበረው አሁን ወደ አምስት ዶላር እየዘለቀ ነው። እንደው በግል ህይወት ላይ ያለውን ማለት ነው አለም አቀፍ ነው እንግዲህ ይሄ እየተከሰተ ያለው እና ሌላው እንግዲህ በዋጋ ግሽበት ላይ ያመጣው ደግሞ የትየለሌ ነው። አይደለም እንዴ? በትክክል የነዳጅ ዋጋ የሌሎች ማናቸውንም የንግድ ውጤቶች ዋጋ በቀጥታ ይመለከታል እና መገበያያ ቦታዎች በዩናይት ስቴትስም እንደው ኢኮኖሚ አቅማቸው በተዳከሙ ሀገሮች እንደሚታየው የመሰለ የመግዛት አቅማችን ከኑሯችን ጋር አይመጣጥንም የሚለው ምሬት ጎልቶ እየተሰማ ነው። እንግዲህ ቀጥታ ተጽዕኖ መሆኑ የሚያግባባ ይመስለኛል። ትዝታ፣ ትክክል ነህ አሉላ። በዚሁም ወደ ቀዳሚው ቅንብራችን እንለፍ። የሩሲያ የዩክሬን ወረራ ጦርነቱ በሚካሄድባት ዩክሬን በቀጥታ እያደረሰ ካለው የጦርነቱ አውዳሚነት ባሻገር ቀደም ብለን እንዳነሳ ነው ሩሲያና ምዕራባውያኑ የገቡበት ፍጥጫና እንዲሁም ጦርነቱ በዓለም የምጣኔ ሀብት ይዞታ ፖለቲካና፣ በቀጥታም ይሁን በተዘዋዋሪም በተቀረው ዓለም ሕዝብና ሀገሮች ላይ እያደረሰ ያለውን ተጽዕኖ ለሚፈትሸው የባለሙያዎች ትንታኔ ሁለቱ እንግዶቻችን ተመልሰዋል። የእንግዶቻችንን ማንነት እናስታውስ። መጀመሪያ በውይይቱ እንድሳተፍ ስለጋበዝከኝ ከልብ አመሰግናለሁኝ። ወርቁ አበራ ባላለሁ በሞንትሪያል ከተማ ዳውሰን ኮሌጅ የኢኮኖሚክስ ምሁር ነኝ። ከዚሁም ጋር ተያይዞ የዲፓርትመንቱ ሊቀመንበር ነኝ። እና ከኢትዮጵያ ከወጣሁኝ ብዙ ጊዜ ሆነኛል። ከአንተ እድሜ በላይ ነው። እና አመሰግናለሁኝ። አመሰግናለሁ አቶ ገብርኤል የባንኩ ዳይሬክተር ጀነራል ነበርኩኝ እና ለምስራቅና አፍሪካ አስራ አራት ሀገሮች ያስተዳድር ነበረ። ያንን ጨርሼ ከመጣ በኋላ በአሁኑ ሰዓት በግማሽ ጊዜ አትላንቲክ ካውንስል የሚባል ቲንክታንክ የአስተሳሰብ ማዕከል እዛ ውስጥ ሲኒየር ፌሎ ሆኜ የሰራ ነው። እዛም በላይ ኢንቨስት አፍሪክ የሚባል የኢንቨስትመንትና አድቫይዘሪ ግሩፕ የዛ ማኔጂንግ ዳይሬክተር ነኝ። አመሰግናለሁ። በዚህ ሰዓት ይህን ውይይት የሚከታተሉ አድማጭ ተመልካቾቻችንም በያሉበት እንደሚነጋገሩበት ተስፋ አድርጋለሁ። የቤተሰቦችን ህይወት፣ አካባቢን ብሎም ሀገር ፈተና ላይ የጣለ በቀደሙ ችግሮች ላይ የተደረበ ነገር ነው የመጣውና አቶ ገብርኤል እንዳሉት ያለቀ መልስም የሌለበት ሁኔታ ላይ ያለ ነው። እስኪ ከኢትዮጵያ ጉዳይ የዚህ ሁሉ መነሻ ወደ ሆነችው ሀገር እናምራ። ጊዜያዊው ትኩሱ መነሻ ሩሲያ ዩክሬንን መውረሯ ነውና ሩሲያ በራሷ ላይስ ምንድን ነው የሚጠብቃት? ይሄ ያልታወቀው አድራሻ ወይም ክልል ወደፊት የሚሆን ብዙም የማናውቀው ሁኔታ ነው። ግን እስኪ አሁን በሆኑት ለመለካት ሞክሩ። የፈተናውን ትልቅነትና ግዙፍነት ያህል ከዚህ በፊት ያልተደረጉ የቅጣት እርምጃዎችን ምዕራባውያን ሀገሮች ወስደዋል። ፕሮፌሰር ወርቆ የጠቀሱት ስዊፍት የተባለው ባንኮች አሰራራቸውን መልክ የሚያስይዙበት የሚነጋገሩበትን ቋንቋን ብለው አሰራር ሁሉ በብዙ ነገር የሩሲያ ኢኮኖሚ መንቀሳቀስ እንዳይችል የተደረገ ይመስላል። በእርግጥ እነኚህ እርምጃዎች የሚፈለገውን ለውጥ ያመጣሉ ወይ? ፕሬዚዳንት ፑቲን ጭንቅላት ውስጥ ያለውን ማንም የሚያውቅ አይመስለኝም። መሪዎችም ግራ እንደተጋቡ ነው። የሚቀጥለውን እርምጃ ከሆነ በኋላ ነው የምናውቀው። ምን ይታያችኋል? እንደው ስሜት የሚሰጥ ነገር ከዚህ ውስጥ ማምጣት መምዘዝ ከተቻለ ለውይይት ያህል የሚበቃ ቶ ገብርኤል ከርሶ ልጀምርና ወደ ፕሮፌሰር ወርቁ መለሳለሁ። እሺ አሉላ በጣም አመሰግናለሁ። ይሄ መቼም በጣም ሪሊ ወሳኝ ጥያቄ ነው ያነሳሁና እንደ ብትፈቅድልኝ አንድ ደቂቃ ትንሽ ወደ ኋላ ሄደን ስንመለከት የራሺያ እና የዌስቱ ይሄ ሰጣገባ መናቆር ዛሬ የጀመረ አይደለም። የቀዝቃዛው ጦርነት ባለቀ ጊዜ ዘጠናዎቹ ዘጠና አንድ ላይ ዌስቱ አሁን ዶኪመንትድ በሆነ መልኩ የጀርመን ግንብ እንዲፈርስ ከፈቀዳችሁ ኔቶ ከዛ በኋላ አይስፋፋም የሚል ቃል ሰጥቶ ለጎርበቾፍ በተደረገው ድርድር፣ አሁን ይሄ ኢንፎርሜሽን አቬይለብል ሆኗል። ከዛ እንግዲህ ራሽያ ምንድን ነው የቀዝቃዛው ጦርነት ማለቅ የዋርሶ ቃል ኪዳን ሀገሮች የሚባሉትን አላይንስ አፈረሱ እና ዋርሶ ቃል ኪዳን ማለት የኔቶ አቻ እንዲሆን ተብሎ የተቋቋመን ነበረ እና የቀዝቃዛው ጦርነት ሲያልቅ ራሽያ የሰኪሪቲ ኮንሰርን አለኝ ስትል ጀርመኒን ከለቀቃችሁ ኔቶ አይስፋፋም ተብሎ ጀርመኒ ተዋሃደ። ከዛ አንድ አራት ዓመት ቆይቶ ያንን ስምምነት የሚጥስ የኔቶ መስፋፋት የመጀመሪያዎቹ ሀገሮች ፖላንድ፣ ዩጎስላቪያ እና ቸኮስሎቫኪያ ወደ ኔቶ ገቡ። ይሄ እንግዲህ ኔቶን ወደ ራሽያ ድንበር እያስጠጋው መጣ። ከዛ በኋላ እንዲሁ እያለ ቀስ ቀስ እያለ ዛሬ ኔቶ ራሽያ አፍንጫ ስር ገብቷል። ዩክሬን ማለት ያው በቃ ራሽያ አፍንጫ ስር ያለ አገር ማለት ነው እና አይቲንክ በታሪካዊ ሂደቱ ስታዩው ሲፈሩት የነበረ ነገር እንደደረሰ አድርገው ነው የሚያዩ አሁን ይሄንን እርምጃ ወስደዋል። እንዴት እንደሚያልቅ እንግዲህ ማንም ያውቅ አይችልም ግን ዌስቱ አንድ ነገር አለ። አሁን ዩክሬን የኔቶ አባል ስላልሆነች በሚሊተሪ ከራሽያ ጋር መፋጠጥ አይችልም፣ አያደርገውም። ስለዚህ የተለያየ አይነት እርዳታ፣ ዋናው ደግሞ ምንድን ነው? አሁን ማቀብ መጣል ማለት ነው። ይሄ ማቀብ መጣል ትልቁ እስካሁን እንግዲህ ያደረሰው ኢምፓክት ምንድን ነው? የራሽያ ኢኮኖሚ ከዓለም ኢኮኖሚ እንዲለይ፣ በቃ ተለይቶ እንዲወጣ ተደረገ። ከዓለም ኦርደር የዓለም ስርዓት ራሽያን ኦልሞስት አስወጡት። ስዊፍት የሚባለው የፋይናንሻል ትራንዛክሽን ፕላትፎርም ከዛ ላይ ወጣ። የራሽያ ሩብል ኦልሬዲ ወደ 30 ፐርሰንት ቫሉ ኦሬዲ አጥቷል። የራሽያ ሪዘርቭ የሚባል ወደ ስድስት መቶ ሃያ ሰላሳ ቢሊየን ዶላር በፌዴራል ሪዘርቭ አሜሪካ ውስጥ በዩሮፒያን ሴንትራል ባንክ በባንክ ኦፍ ኢንግላንድ ጃፓን፣ ካናዳ በዛ በዛ ተቀምጠው የነበረ የራሻ ሪዘርቭ በአንድ ሌሊት ጠፋ። ባንኮች ተዘጉ። የራሻ አውሮፕላኖች በአውሮፓ አየር እንዳያልፉ ተደረጉ እና ኢንትረስት ሬት ዛሬ የራሻ ኢኮኖሚ የራሻ ብሔራዊ ባንክ ሀያ ሰላሳ ፐርሰንት በአንድ ጊዜ ጨመረ። እንግዲህ ይሄ የሰውን ሕይወት እንዴት አፌክት እንደሚያደርግ መገመት ትችላለ። አክሴስ ቱ ካፒታል ራሽያ ዛሬ ከዓለም ኢኮኖሚ ኦልሞስት ወጥታለች እና የራሷን ፕሮጀክቶች ፋይናንስ ለማድረግ የሚያስፈልጋት ካፒታል ዛሬ ማግኘት አትችልም። ቤንዚንና ከጋዝ የሚመጣው ገቢዋ ይቋረጣል እና ይህንን ሁሉ ስታይ ይሄ ሀገር በጣም ኢኮኖሚካሊ በጣም ዛሬም ለሚመጡት ጥቂት አመታት ኢኮኖሚው የተንኮታኮተ ይሆናል። ከዚህ ለማገገም በጣም ብዙ ጊዜ ፈጅባቸዋል ብዬ ይገምታለሁ። ነው አመሰግናል። መልካም ፕሮፌሰር ወርቆ ወድሎ የእርስዎ ነው ሌላ ተጨማሪ ጥያቄ ከመሰንዘሬ በፊት ለቀደመው ጥያቄ እርስዎ የሚሰጡት ምላሽ ደግሞ እንከታተል እሺ በርከት ያሉትን ነጥቦች አቶ ገብርኤል ያንስታል አንዳንዶቹ ላይ ለመጨመሪያ ያህል ምንድን ነው በራሻ የመንግስት ባንክ ላይ በተደረገው ማዕቀብ ምክንያት የራሻ የውጭ ምንዛሪ ውጭ ያለው በተለይም በስዊስ ባንክ በጀርመን እና በባንክ ኦፍ ኢንተርናሽናል ሴትልመንት ያለው ገንዘብ ያንን ሊጠቀሙበታቸው እና ብዙ ጊዜ እንግዲህ ምንድን ነው መንግስታት የውጭ ምንዛራቸውን ውጭ የሚያደርጉበት ዋናው ምክንያት ምንድን ነው የሀገራቸውን ገንዘብ ምንዛሬ ለመከባከብ እንዲያመቻቸው በማለት ነው። እና ስለዚህ እንግዲህ ዓላማውም ነበረ ሩሲያ እንዲህ አይነት ችግር ውስጥ ብትገባና የሩብል ዋጋ ቢቀንስ ውጭ ያላትን የውጭ ምንዛሬ በመጠቀም ሩብልን በመግዛት ዋጋውን አስተካክላለሁ የሚል እምነት ነበራት። አሁን ግን ያንን ማድረግ አልቻለችም። በዛ ምክንያት የሩብል ዋጋ አቶ ገብርኤል እንዳለው በሰላሳ በመቶ ቀነሰ። በዛ ምክንያት እንግዲህ ምንድን ነው ይሄ በሩሲያ ህዝብ ላይ ከፍተኛ የሆነ የስነ ልቦና ችግር ፈጠረበት። እንዳያችሁት ከፍተኛ ሰልፍ ይደረግ ነበረ ባንክ ገንዘብ ለማውጣት። ይሄ እንግዲህ ሆነ ተብሎ የተሰራ እርምጃ ነው። ከዛም አልፎ ተርፎ ደግሞ እንግዲህ በተጨማሪ የተደረጉ ማዕቀቦች አሉ። ቅድም እንደተጠቀሰው የበረራ ማዕቀብ አለ። በመርከቦች ላይ የተደረገው ማዕቀብ አለ። በግለሰቦች ላይ የተደረገው ማዕቀብ አለ። በተጨማሪም ደግሞ አንዳንድ እቃዎችም ሩሲያ ወደ ውስጥ እንዳታስገባ ማዕቀብ ተደርጎበታል። በተለይም ድርብ ጥቅም ያላቸው ማለትም ዱበል ዩሴጅ ለምሳሌ ለሲቪልም ለወታደርም ሊያገለግሉ ይችላሉ ብሎ የገመቷቸውን እቃዎች ሩሲያ ወደ ሀገሯ ማስገባት አትችልም እና እንግዲህ ይህን ስንመለከት ምንድን ነው የተወሰደው እርምጃ ከዚህ በፊት ታይቶ ተሰምቶ የማይታወቅ ከፍተኛ እርምጃ ነው። በዚህም ምክንያት በሩሲያ ህዝብ ላይ የሚያስከትለው የኢኮኖሚ ቀውስ በጣም በጣም ከፍተኛ ነው። በቀላሉ የሚገመት ነገር አለ። በትንሽ ጊዜ ውስጥ ምን ያህል ችግር ሊፈጥር እንደሚችል አይተናል። እንግዲህ መነሳት ያለበት ጥያቄው የምዕራባውያን መንግስታት ይህንን የኢኮኖሚ ማዕቀብ ለምንድን ነው የወሰዱት ብለ ስንጠይቅ ብዙ ጊዜ የሚነሳው ምንድን ነው ሁለት አላማ አለ። እነዚህ ሁለት ዓላማዎች ምንድን ናቸው? አንደኛ መንግስቱን ለመቅጣት መንግስቱን ለመቅጣት አንድ ሰው እንዳጠፋት ኢኮኖሚክ ቅጣት። የፈረንሳይ ገንዘብ ሚኒስትር ሲናገር ምንድን ነው ሩሲያ በዩክሬን ላይ ወታደራዊ ጦርነት አካሄዳለች፣ እኛ ደግሞ በመመለስ የኢኮኖሚ ጦርነት እናካሄድባታለን በሩሲያ ላይ ብለሆነ የተናገረው እና የኢኮኖሚክ ጦርነት ነው የሚካሄደው። ስለዚህ ምንድን ነው ቅጣቱ በመንግስት ባለስልጣኖች እና ባለሀብቶች እና እንደሚታወቀው ፕሬዚዳንት ፑቲን ሳይቀሩ የውጭ ጉዳይ ሚኒስቴሩ ሰርጌይ ላቭሮቭ ሳይቀሩ ማዕቀብ ተደርጎባቸዋል። እና እንግዲህ ከማዕቀብ ታሪክ የምንማረው ነገር ቢኖር ምንድን ነው፣ በማዕቀብ የሚጎዳው ባለስልጣኖች ወይም ባለሀብቶች ሳይሆኑ ተራ ህዝብ ነው የሚጎዳው። እና ምንድን ነው ደግሞ ተደጋግሞ የሚነገረው በሌላም ሀገሮች ላይ የምናየው ማዕቀብ የሚካሄድበት አንድነው ምክንያት ህዝቡ ለመጠቅ ነው ይባላል። ነገር ግን የሚጎዳው ህዝቡ ነው። በሌላው በኩል ደግሞ አንዱ ከመቀጫም ይልቅ ሌሎች አገሮች ላይ የሚደረገው በሩሲያም ላይ ስንመለከት አንዳንድ ሰዎች ተስፋ የሚሰጡት ምንድን ነው? ቀውሱ በሚፈጠርበት ጊዜ የሩሲያ ህዝብ ተነስቶ መንግስታዊ ለውጥ ሊያመጣ ይችላል፣ ፑቲን ከስልጣን ሊወድ ይችላል የሚል አመለካከት አለ። ይህን ከታሪክ ስንመለከተው ፑቲን ሊቀየር ይችላል። ነገር ግን እርግጠኛ መሆን አንችል እና የማቀበርን ታሪክ ስንመለከት ምዕራባውያን ሀገሮች በርከት ባሉ ሀገሮች ላይ ማዕቀብ ሲያካሂዱ እና መንግስታዊ ለውጥ እናመጣለን ብለው ሲሞክሩ መንግስታዊ ለውጥ እንዳልመጣ ብዙ ብዙ ሀገሮች ምሳሌ ናቸው። ጥሩ ምሳሌ የሆን የሚችለው ማን ነው? ኪባ ነች። እንደምታስታውሱት በ958 ዓ ምት በፈረንጅ ተቆጣጠረ። በኪባ ላይ የኢኮኖሚ ማዕቀብ ተደረገ። በየጊዜው የጨመረ የጨመረ ሄደ እና ወደ ስልሳ አራት ዓመት ያ መንግስት አሁንም እንዳለ ነው። ስለዚህ በሩሲያ ላይ የተደረገው ማዕቀብ የሚያስከትለው ነገር ምንድን ነው ብንል የአሜሪካ መንግስት እንደሚያውቀው፣ ምዕራቢያው መንግስት እንደሚያውቀው ሩሲያ የወሰደችውን ወታደራዊ እርምጃ አያቆም ይቀጥላል። ግን የፖለቲካ ውሳኔ መሆኑን መገንዘብ ያለብን ይመስላል። መልካም፣ ይሄ ምናልባትም ወደ ትልቁ ጥያቄ ወስዳለን። እንግዲህ የማይታወቀው መንገድ ጀምረናል። በመንግስታትም ደረጃ በእርግጠኝነት ያልታወቀ ከዚህ ቀደም እንዲህ ነበርና እንዲህ ሊሆን ይችላል የማይባል ምሳሌ የማይጠቀስበት መንገድ ስለሆነ ሊሆኑ የሚችሉ ነገሮችን ከተፈጸሙትና ከሌሎች ልምዶች ጋር አሁን በያዛችሁት መንገድ እያጣቀሳችሁ ነው ለማየት የምንሞክረው የተፈቀደውን ነገር ያመጣለሁ የሚለው ጥያቄ አንኳር ጥያቄ ነው። ፕሮፌሰር ወርቁ ጀምር አድርገውታል። አቶ ገብርኤል ወደ እርሶ ላምጣውና አንድ ይሄ ታይቶም የማይታወቅ የተባለ ተጽዕኖ ቀድሞ ለመከላከል ቢደረግ ኖሮ ምናልባት ተስፋ ይኖረው ነበር የሚል መከራከሪያ የሚያነሱ በአንድ ወገን አሉ። ሁለተኛ፣ ሩሲያ ቅድም እርስዎ እንዳሉት ከገባችበት ማጥ ማትወጣበት ምናልባትም ብዙ የሚያስከፍላት መንገድ መጠበቁን ግልጽ ካደረገው ቅድም በዘረዘሯቸው ጉዳቶች ያልተፈለገ ነገር ሊያስከትል አይችልም ወይ የሚለው ስጋት አፍጦ መጥቷል። ሌላ ጊዜ በፍጹም የማይታሰብ ገና ሲነሳ ደብደት ሊታይ የሚችል የኒክለር ጦርነት አንደኛው ምርጫ ሊሆን እንደሚችል አስጠንቅቀዋል ፕሬዚዳንት ፑቲን። ሁለተኛ በዓለም ደረጃ ጦርነት ከተጀመረ ምን አይነት ጦርነት እንደሆነ የምናነጻጽረው የለም። ሶስተኛው ዓለም ጦርነት እንደተባለው የሚመጣ ከሆነ በእርግጥ መፈናፈኛ አሳጥቶ ያልሆነ ነገር እንዲያደርጉ አያስገድዳቸውም ወይ? የአእምሮ ጤናቸው ሁኔታ እየተጠየቀ ነው። የሚወስኗቸው ውሳኔዎች ምክንያታዊ ናቸው ወይ የተባለ ነው። ምን ይታያቸዋል አቶ ገብርኤል? ይሄም መቼም በጣም ወደ ፊት እንደው ማየትና መገመት የሚጠይቅ ነው። ሎክ አይ ቲንክ ይሄንን ነገር ቀደም ብሎ በድርድር ማቆም ይቻል ነበር ብዬ እገምታለሁ። ዩክሬንን መውረር እንግዲህ ለራሽያ ይሄ ነው የሚባል ጥቅም የለውም ከሰኪሪቲው አንጻር በቀር ነው እና ዩክሬን ኔቶ ውስጥ ልግባ እያለች ነው። አሁን ዩክሬን ኔቶ ልግባ የሚለውን ጥያቄ ምናመጣው በኋላ ፕሬዚዳንት ዜሌንስኪ አይ በቃ ይህን ትቻለሁ እንደራደር ማለት ጀመሩ። ግን አይ ቲንክ ዘግቶን የመጣው ያ ከመጀመሪያው ዩክሬን ራሽያ አዋሳኝ ነች እና እንዴት አድርጋ ነው በአውሮፓ ዩኒየን መጠቀም የምትችለው ለራሽያ ሴኪሪቲ ማስፈራሪያ ሳትሆን የሚለው ቁጭ ብሎ ቢካሄድበት ኖሮ አይ ቲንክ ዛሬ ዝብ ደረጃ እንደርሳለን ብያላ። ሁለተኛ ይሄ ሰውየው ጭንቅላቱ ትክክል ያስባል ወይ ምናምን የሚለው ይሄ ሳይኮሎጂስት ፕሮፓጋንዳ ያለበለው ወር ሚዲያ ዋቴቨር፣ ግን ይሄ በደንብ የሚያደርገውን ያውቃል የሚያስከፍለውንም ዋጋ አነሰም በዛም ይገባዋል። ግን ራሽያ እኮ ታላቅ የነበረ ሀገር ነው። በወስቱ እንደ ልጅ ታየውን የስንት ሺህ ዓመት ታሪክና ባህል ያለኝ ታላቅ ሀገር ዛሬ ወፍቱ እንደንትን ያየኛል ብሎ እራሱ ውስጡ የሚብላል ሀገር ነው። ይሄን ውሳኔ ሲወስን አዎ ብዙ ችግር እንደሚያመጣ ምንም ምንም ጠፍቷቸው አይደለም ግን ሰኪሪቲያችንን ማስጠበቅ አለብን የሚል ነው የሚመራው፣ ይሄን አስተሳሰብ ብዬ ነው የምገምተው እንጂ ፑቲን ጤነኛ ነው ወይ አይደለም ወይ። በመጨረሻ አዎ፣ ይሄ ሁሉ ሲሆን የራሽያ ኒውክሊየር ኃይል እንዳለ ነው፣ በቁጥጥራቸው ስር ነው። በእኔ አመለካከት፣ ወስቱም ሆነ ራሽያ የኒክሊየር ኢንጌጅመንት ጠብ ከተጀመረ ሁለቱም አብረው እንደሚጠፉ አውቃሉና በሁለቱም በኩል ውሳኔ ተወስዶ ወደዛ ይኬዳል ብያለም ነው እኔ የምፈራው። በዚህ ቴንሽኑ ከፍ ባለበት ሰዓት ለስህተት ያመቸ ነው። አየህ፣ በዚህ በኒክሌር ታሪክ የተለያዩ ጊዜያት በራሽያን፣ በአሜሪካን በኩል ያው ኮምፒውተር ነው እንትን የሚል ጥቃት እየመጣ ነው የሚል አለርት ተሰጥቷል። አሁን በአሜሪካኖቹ ኢንካሚንግ ኢንካሚንግ፣ የሚመጣ የሚመጣ ሚሳይል አለ ተብሎ ግን ረጋ ብለው ኦፐሬተሮቹ ሲያዩ የኮምፒውተር ማልፋንክሽን ነበረ። እንዳልመጣ ተረጋግጦ ተረጋግተዋል። ዛሬ ባለንበት ይሄ ውጥረት በነገሰበት ሰዓት እንዲህ አይነት ስህተት ቢመጣ የመጀመሪያው ሪያክሽን ሊሆኑ ምንድን ነው በሉ እናንተ ላኩ የሚል ነው እንጂ እስቲ ተረጋግተን እውነት እየመጣ ነው አስር ደቂቃ አላሉ። ይሄ ኢንተርኮንቲኔንታል ባሊስቲክ ሚሳይል የሚባለው ከራሽያ ወይም ከአሜሪካ ቢተኮስ በአስር ደቂቃ ነው እዛኛው ጋር የሚደርሰው። ያ አስር ደቂቃ እንግዲህ ለመመለስ ወይ አየር ላይ ለማፈንዳት ወይም ሌላ ነገር ለማድረግ የሚሰጥ ጊዜ ነው። ዛሬ ግን ባለንበት ይሄ አጣባቂ ሰዓት ትንሽ ትንሽ የሰውም ሆነ የማሽን ስህተት ቢፈጠር ያ ሳናውቀው ሳንፈልገው ወደ ሶስተኛው ዓለም ጦርነት ያስኬደናልና በጣም መጠንቀቅ የሚያስፈልግበት ጊዜ ነው ብዬ ነው የምገምተው። አመሰግናለሁ። መልካም። ይሄ ክፍት ጥያቄ ነው እንዲያነጋግር። ቀደም ሲል ካየኋቸው ነጥቦች አንጻር በተቃራኒ የሚታይ ነው። በዓለም አቀፍ ደረጃ በኢኮኖሚው ቢያንስ፣ በቅርብ ጊዜ የደረጃ ልዩነት ነው። ሁሉም ይጎዳል እስከሚለው ድረስ ምናልባት መስማማት ይቻል ይሆናል። ነገር ግን ማን ያተርፍ ይሆን? ሩሲያ ላይ የተደረገው ጫና የሩሲያን አቅም ከወዲያኛው አዳክሞ በዓለም ላይ የተለየ አዲስ ስርዓት ያመጣል የሚሉ አሉ። ዩናይት ስቴትስ ከዚህ ቀደም የነበራትን ገናናነት እያጣች መታለች። ያን ለማስጠበቅ የሚደረግ ጥረት ጋር የሚያያይዙት አሉ። አሁን እየተካሄደ ያለውን ራሱ ዳር ቆሞ እያየ የሚያለ ካለ ቻይና፣ ምናልባት በዚህ ውስጥ ብዙ አልገባች ከሆነ የሚያሰጋትና የሚደርስባት ኪሳራ ቢኖር እንኳን በርቀት በረጅም ጊዜ ውስጥ አትራፊ ትሆን ይሆን? ከዚህ ቅዠት፣ ከዚህ ሁሉ ውጥረት ውስጥ በረጅም ጊዜ ውስጥ የሚያተርፍ ይኖራል ወይ? ማምን ያተርፋል? ምንስ ቢሆን ነው ያተርፍ የሚመጣው? አንዳችሁ መጀመር ትችላላችሁ። ክፍት ጥያቄ ነው። ፕሮፌሰር ቀጥል። እሺ ጥሩ እኔ እንደሚመስለኝ በእውነቱ በዚህ ጦርነት ምክንያት በአጭር ጊዜ ውስጥ ይሄ አገር ወይም ይሄ ቡድን ያተርፋል ብዬ ለመናገር ያስቸግረኛል። ቻይናም እንኳን ብትሆን አሁን ባለው ሁናቴ በአንድ በኩል ከሩሲያ ጋር አቆማለች፣ በሌላ በኩል ደግሞ ያላትን የኢኮኖሚ ግንኙነት ስንመለከት ከራሻ ይልቅ ከዩሮፒያን ዩኒየን ጋር ነው ከፍተኛው የሆነ የኢኮኖሚ ግንኙነት አለው። ስለዚህ ያንን ግንኙነት ማዳከም የምትፈልግ አይመስለኝም። ምንድን ነው ምናልባት አንዳንድ ግለሰቦችና አንዳንድ ኩባንያዎች በአንዳንድ ሀገር ውስጥ ያሉት ሊጠቀሙ ይችሉ ይሆናል። ስለ ማዕቀብ በሚነገርበት ጊዜ አብዛኛውን ጊዜ የምዕራባውያን ተንታኞች ችግሩ ሩሲያ ላይ መሆኑን ያሳያሉ። ትክክል ነው። ነገር ግን ደግሞ በሌላው በኩል በምዕራባውያን ሀገሮች ላይ ሊያስከትል የሚችለውን ችግር ማየት ያስፈልጋል። ብዙ ጊዜ እሱ አይነገርም። ትኩረቱ በሩሲያ ላይ ሊያስከትል የሚችለውን ችግር ብቻ ነው። እና እኔ ስመለከተው ምንድን ነው ቅድም እንደጠቀስ ነው አሜሪካ በዓለም ላይ ያላት የኢኮኖሚ ተጽዕኖ እየቀነሰ እየቀነሰ መጥቷል። ያ እንደ ትሬንድ ነው። እና ይሄ አሁን የተፈጠረው ሁናቴ ምንም እንኳን ለጊዜው አንዳንድ እርምጃ ወስደው የምዕራባ መንግስታት ሩሲያን ለመቅጣት ቢሞክሩም ቅድም እንዳልነው አቶ ገብረኤል ድም ከኔ ጋር እንደተስማማው አሜሪካን በዓለም ደረጃ ያላት ተጽዕኖ እየቀነሰባት ይሄዳል ብያምናለሁኝ። እና እንግዲህ ከዚህም ጋር ተያይዞ ያለው ሌላው ዝንባሌ ምንድን ነው? በርከት ያሉ ሳቤዎች እንደሚተነትኑት በአሁኑ ጊዜ ዲግሎባላይዜሽን የሆነ ዝንባሌ አለ። የነበረ የኢኮኖሚ መተሳሰር እየቀነሰ የቀነሰ። ይህም የሆነበት ዋናው ምክንያት ምንድን ነው? አሜሪካ ከቻይና የሚመጣው የዕቃ ብዛት፣ ከቻይና የሚመጣው ብድር፣ ያ ያ የመሳሰለው በአሜሪካ ኢኮኖሚ ላይ ያለው ተጽዕኖ ከፍተኛ በመሆኑ ከዛ ጥገኝነት ለመውጣት እየሞከረች ነው። እና ስለዚህ እንግዲህ ምንድነው ጦርነት ያ ያለውን ዝንባሌ የጨመረ ይሄዳል ማለት ነው። ከዚህም ጋር እንግዲህ ተያይዞ ሌላው መታየት ያለበት ነገር ደግሞ ቴክኖሎጂ ነገር ነው። እርግጥ ታስታውሱ እንደሆነ ለምሳሌ የዛሬ አራት ወር ነው አምስት ወር አካባቢ የአሜሪካ ኮንግሬስ ያሳለፈው በጀት ነበር። ወደ ሀምሳ ቢሊዮን የሚሆን ገንዘብ ለማይክሮቺፕስ ዲቨሎፕመንት አሜሪካ ውስጥ ኢንቨስት እንዲደረግ፣ ያን ያህል ገንዘብ ተወስኖ ነበር። ይሄ እንግዲህ የአሜሪካ መንግስት ከሚከተለው የኢኮኖሚ ፍልስፍና የፖለቲካ ፍልስፍና ውጪ የሆነ ምክንያቱም እንደ አይነቱን ነገር ማድረግ የሚገባው የግሉ ክፍል ነው እንጂ መንግስት አይደለም። እና ይህን እንግዲህ ያነሳውበት ምክንያት ምንድን ነው? ሰባ አምስት በመቶው የሚሆነው ማይክሮቺፕስ የሚመረተው በቻይና እና በታይዋን ነው። እና ይሄንን ጥገኝነት ለመወጣት ሲባል ወደ እንደዚህ አይነት እርምጃ ይሄደናል። እና አንዳንድ ተንታኞች፣ ፖለቲከኞች በማይክሮቺፕስ ብቻ መወሰን ሳይሆን የሸማች ዕቃዎችም ኮንሱመር ጉድስ ማለት ነው እነሱንም ቢሆን ከቻይና ማስመጣት አይኖርብንም እራሳችን ማምረት ይኖርብናል የሚል ዝንባሌ አለ። እና ይህ እንግዲህ ሊሆን የሚችለው ምንድን ነው? በመጀመሪያ ደረጃ እነዚህ እቃዎች ውጭ ልመረቱ የተቻሉበት ዋና ምክንያት ደሞዝ ዝቅተኛ ስለሆነ፣ እና የአሜሪካ ሰራተኛ ደሞዝ ያን ያዝቅ ይላል ብሎ ለመገመት አስቸጋሪ ነው። ነገር ግን ሊሆን የሚችለው ምንድን ነው? ቴክኖሎጂን በመጠቀም ሮቦት በመጠቀም ሸቀጣሸቀጦችን አሜሪካ ውስጥ ማምረት ከተቻለ ቅድም እንዳለው እንግዲህ ይሄ የዌስተርን ብሎክ እየተጠናከረ ሊሄድ ይችላል። በዓለም መካከል የነበረው የኢኮኖሚ መተሳሰር እየቀነሰ ሊሄድ ይችላል። ስለዚህ የምመለከት አሸናፊው ማን ነው ለሚለው በእውነቱ ይሄ ነው ብሎ ለመናገር አስቸጋሪ ይመስለኛል። አመሰግናለሁ። አድማጮች በሩሲያው የዩክሬን ወረራ ኢኮኖሚያዊ እና ፖለቲካዊ አንደምታው ዙሪያ ከሁለቱ አንጋፋ የምጣኔ ሀብት አዋቂዎች ጋር ያደረግነውን ውይይት ሙሉ ክፍል በድረ ገጻችን እና በማህበራዊ ትስስር ገጾቻችን ላይ ታገኛላችሁ። ከርዕሰ ጉዳዩ ጋር በተዛመዱ ጭብጦች ዙሪያ በመጪው ፕሮግራሞቻችንም ሌሎች መሰል ውይይቶችን እናቀርባለን። ለአሁኑ ግን እንግዶቻችንን ዋና መቀመጫውን በዋሽንግተን ዲሲ ያደረገው የዩናይትድ ስቴትሱ የዓለም አቀፍ ጉዳዮች ጥናት ማዕከል አትላንቲክ ካውንስል ባልደረባው ቀደም ሲል ለበርካታ ዓመታት የአፍሪካ የልማት ባንክ ዳይሬክተር ጀነራል ሆነው ያገለገሉትን አቶ ገብርኤል ንጋቱና በሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር የሆኑትን ፕሮፌሰር ወርቁ አበራን ለጊዜያቸው እናመሰግናለን። አድማጮች፣ አሁን የአዲስ አበባው መስኮት ሊከፈት ነው። ንጉሥ ያክሊሉ የመጋቢት ወጎች ሲል ያሰናዳውን ዝግጅት ይዞልን ቀርቧል። ትዝታና ሉላ፣ እናንተም እንደምታስታውሱት በየዓመቱ የመጋቢት ወር ሲመጣ ትዝ የሚለኝ አንድ ግጥም አለ። ምስጋና ይግባቸውና አድማጮቼም ያስታውሱታል ብዬ እገምታለሁ። አይኔ ተወርውሮ አይኗ ላይ ካረፈ፣ ድፍን ዓመታችን መጋቢት አለፈ። መልካሙ ተበጀ ነው። የድምጸ መልካሙ መልካሙ ተበጀ ዘፈኖች በአብዛኛው ያተኮሩት በአይን ላይ ነው። አይን የሥጋ ብርሃን ነው ይባላል። ለነገሩ አወይ ፍቅር ውር ደግሞ ጀመረኝ እያለም አንጎራጉሯል። መልካሙ ደራሲ ሐዲስ ዓለማየሁ የልምዣት በተሰኘው መጽሐፋቸው ላይ ይህንኑ አንስተዋል። እኔ ግን ለዛሬ ከመልካሙ የዘፈን ግጥሞች ለወስድ የፈለግኩት የጀመርነውን የመጋቢትን ወር ስም ነው። መጋቢትን ዛሬ ከመጋቢት ከበጋው ወር ማብቂያ፣ ከጸደይ ከበልጉ ወቅት መግቢያ ላይ ቆሜ መሬትንና አራሿን ላተራርታቸው ወደዱ ጠቅላይ ነች፣ የሁሉም ጠቅላይ ነች እና መሬት እንግዲህ ያልተወደሰች ማን ሊወደስ ነው? አዎ እቱም የሚመለከውም እኮ መሬት ላይ ያለ ቅርጹ፣ ወንዙ፣ እባቡ፣ ዘንዶ፣ ዛፉ፣ ወንዙ፣ ምኑ ነው እና ራሱ ተፈጥሮ ራሱ ነበረ ሰው የሚያመልከው ራሷን ተፈጥሮን ነበረ። ቋንቋና የሥነ ጽሑፉ ሰው ጸጋዬ ኀይሉ ተፈራ እንዲህ ካለ እኔም ከሶ ስጌ ትንሽ ልጨምርበታ መሬት በድንበር ውበት በከንፈር መሬት በአቅጣጫ መልክ ባፍንጫ አማትና ምራት ሳይስማሙ መሬት ያለ ሴት ቤት ያለ ገበሬ መሬት አዎ እንዲህ ነበር ድሮ የአነጋገር ለዛው ውበቱ ሳይጠፋ ጣዕምና መዓዛው ልቀጥል። እናትና አባት፣ ዘርና መሬት አርሶ ያልበላ ሆነ ነሁላላ አገኘው ብልሃት አርሶ መብላት አውሬ ከዋሻ ገበሬ ከርሻ አርም አራሽ አያጥብ፣ ለባሽ አይረሳ፣ ከሳሽ አለባብሰው ቢያርሱ ባረም ይመለሱ። እርሻ ቢያርሱ እንደ ልብ ይጎርሱ። አድማጮቼ ለዛሬ በዚሁ ይብቃኝ። የዛሬ አስራ አምስት ቀን ጸደይ፣ ዘመነ በልግ ሆነ ብለን ስለ በልግ ጥቂት እንጨዋወታለን። ደህናን ሰንብት። And I thought that I had a negative one, ولكن <سؤال> بامكانك <سؤال> <سؤال> Mit T. I'm not a dear dear. The dear, sir, I'm having Xavier the good person. I was miserable. What you born who can't legaria with as Yakaburka. Now who? Yedecas. What you know, Akabola Israel. Xavier Yakabka. What Xavier Yakadinka. But your mana Idehu. Maika Tahai Yawika. What you would but a Xavieria Kepka, a with Mahatana Sika Xavier. Xavieria Kepka, the Negda Tika, with the Ital Tika, in Yeze, Wesker, <boundaries> the Alam, Subhatala Ab, Wawed, Woman Feskidu, la Alam, Wulalam Alam, Amen. Dr. Tigia Rachel Titilayo Leslie Balaling and now, yeah Africa Tentawi Kwankwa which is the and uh African Historical Society CEO and my name master of Semitic and Egyptian languages and Literatures, but is and Kwang Kwankwa and old Nubian Tentawi Sudan Kwankwa በግዕዝ በጣም በጣም ደስላል። ምክንያቱም አንሳይኩ አዕይንትየ መንገለ አድባር ማለት አይናችን ወደ ተራራ አደረጋለሁ። እምአይቴ ይመጽእ ረድኤትየ ይሄን ጥያቄ ነው። ጥያቄ እንጠይቀለን ከየት፣ በአማርኛ ይካይራል። እምአይቴ ይመጽእ ረድኤትየ የእኔ ረዳት ከየት ይኖራሉ ረድኤትየሰ እምሃበ እግዚአብሔር ግን የእኔ ረዳት ከእግዚአብሔር ጋር ይኖራል። ዘገብረ ሰማይ ወመድረ እሱ መንግስተ ሰማያት እና ዓለም በሙሉ የተሰራ ወኢሁቦን ሁከተለ እግር ይሄ ማለት የነገር የእኔ መንገድ ከአደጋ ይጠበቃል። ወእየ ደቀስ ዝያከበከ እሱ እነይ ለመረዳት አይደክመም። አንተ ለመረዳት አይደክመም። ዝያ ከበከ አንተ፣ ናሁ እየደቀስ ወእየነውም ዘአቅቦ ለእስራኤል፣ እሱ የእስራኤል ተባኪ ለመረዳት አይደክመም እና አይታኛም። እየነውም መዓልተ ፀሐይ እያዊከ፣ የቀን ፀሐይ ነው በግእዝ በጣም ነው ያሰባለው። ስለዚህ ወደ አማርኛ መቃይ ሌላ ትርጉም ይኖራል፣ ግን በጣም ደስ ይላል። እሺ ቆይ፣ የቀን ፀሐይ አያቃጥልም ወይ ወረ በሌሊት ይግርማ። ምክንያቱም የሌሊት ጨረቃ አይቃጥልም፣ ግን እንደዛ ይላል። የቀን ፀሐይ ወይም የሌሊት ጨረቃ አንተ አያቃጥልም። Always, we confess, "Glory to God." Salam, walaam amen. Praise the Father, the Son, the Holy Spirit, forever and ever. Amen. Welcome. Through your guest, Mr. Flexi, the captain me, Miss Lal, that the Nagarud. አጠር አድርገን ነው የወሰን ነው። ዶክተር ጽጌ አሁን ወቅቱ በተለይ ከኢትዮጵያ ኦርቶዶክስ ተዋህዶና ሌሎች አማንያን ዘንድ ረዥሙ የሁዳዴ ጾም የሚጾምበት ነው። በዚህ የጾም ወቅትም የተለየ ስፍራ ከሚሰጠውና ከሚዘወተር አንድ ነገር ጋር የተገናኘ እውቀት እንዳለትም ተረድቻለሁ። ከዚያ በፊት ግን ስለ ጾም የሚያውቁትን የገዛ ልምዶን ጨምረው በአጭሩ ይንገሩን እስኪ ዋናው በጾም ጊዜ ለኢትዮጵያውን ትልቅ ነገውን Exavi looked was what he said matom balai. Ka choma matom balai. Ka but matomia, said the guy. And now in yam, Kadim Mabalat, Ka choma matom, Kaza balai, turgumala. Mikhilatum, Sigala Mabalat, and Sasal magadeliya said Adalam guy. and now. እንሰሳ ለመገደል እኛም ልብ ውስጥ ብትብት ይተነሳ ስለዚህ ዋናው ነገር ከብትብት መጾም ነው ሁሉም አይነት ሳው መገደል ሆ ከእንሰሳ መገደል በላይ ነው በሆኑ ጊዜ ከብትብት ከችክችክ ከመጥፎ አስተሳሰብ ዋናው ከምግብ በላይ ምክንያቱም ክርስቶስ እንደዛ አለው ነበር አይደለም ግን በመጥፎ መነጋገር በችክችክ በስድብ በደም ኃጢአት ውስጥ እንገባለን። ስለዚህ ዋናው በሆኑ ጊዜ የመንፈስ ጾም ነው ማልካም በምናደርገው ነገር ነው ዋናውን ጾም የምንጾመው ከምንበላውን በላይ ብለዋል። የሚያግባባ ይመስለኛል ዶክተር ጽጌ። ያ ቅድም በተለይ በጾም ወቅት የተለየ ስፍራ የሚያገኝ ነው ያልኮት አንድ ነገር፣ ከኢትዮጵያ የባህላዊ የሙዚቃ መሳሪያዎች አንዱ በገና ነው። ከበገና ጋር ወዳጅነት አለዎት? ሌላ ቀን ባይሆን እንዲጫወቱልን ጠይቃለሁ። ለአሁኑ እስኪ ግን ስለ በገና የሚያውቁትን ይንገሩኝ። በገና የበገና ምስጢር አለ። በሁሉ ነገር የቤተ ክርስቲያን ውስጥ ያለው እካ እና በኢትዮጵያ ባህል የማያት ነገር አለ እና የአለማያት አለ። ስለዚህ በገና ሲታይ ዝም ብሎ እንደ ሌላ መጫወቻ ማያት አይሆንም። ምክንያቱም ቃል ኪዳን አለ የበገና የዳዊት የዳዊት ካልኪዳን በገና ራሱ መድኃኒት ነው። ድምሷ መድኃኒት ነው እና በበገና ዘመን መጫወት ክልክል ነው። በገና ራሱ ጸሎት ነው እና በበገና እንጸልያለን ለእግዚአብሔር። መልካም እንግዲህ ዛሬ ከአድማጮች ጋር እንዲተዋወቁ ለቅምሻ ያህል ነው አጠር ያለ ቃለ ምልልስ ያደረግነው። በሚቀጥለው ፕሮግራማችን ሰፊ ውይይት ይኖረናል። ቅድም እንዳስረዱን ለመንፈሳዊ ዓላማ የሚውለውን ሙዚቃ መሳሪያም መጫወት እንደሚችሉ ተረድቻለሁ። እድል ካገኘን እሱንም እንሞክራለን። ለአሁኑ በጣም አመሰግናለሁ። መልካም ቀን። እኔን አመሰግናለን። እግዚአብሔር ይስጥልኝ። መልካም ቀን። ወዲሁም ጊዜው ለኦርቶዶክስ የክርስትና እምነት ተከታዮች የሁዳዴ ጾም ነውና አሜሪካዊቷ ኢትኖሚዚኮሎጂስት ሙዚቃን ከማኅበራዊና ባህላዊ አውዱ አንጻር የሚያጠናው የጥናት ዘርፍ ባለሙያዋ ሲንቲያ ኪምበርሊን እንደ አውሮፓውያን ዘመን አቆጣጠር በ1972 የቀረጸችውን የአንጋፋውንና የዕውቁን የበገና ተጫዋች የዓለሙ አጋን የበገና ድርድር ነው የምትከታተሉት። ናቸው አካል በገጽበስን አንድ ናቸው በትዛዝ በግብር ፍጹም ስላሴዎች እምቅድመ ዓለም ሲኖሩ ማለም መፍጠር ወድ በሰርክ ጀመርን ያን ጊዜውን ሰባት ፈጠሩ ቅጽበትን አስቀድሞ ሰማይና ምትር በፊት አራተኛ መላእክትና ጽልመት ሰባተኛ ማይና ንፋስ እሳት ባህር ምን ሆነ ይህንን ሁሉ ፈጥረው ያረጉት ከምድር ሁለቱን ሰማይ አረጉት። ጠፈር ማክሰኞ አብቅያሏት ምድር አበቀለች ሳር ቅጠሉን ህሉን ረቡዕ ረቂቅ ስናት ሲሰሩ ከዋክብትን ማይ ጨረቃን ፈጠሩን ሐሙስ ያልተው በበርካታ ሀገሮች ለረዥም ጊዜ ተግባር ላይ ውለው የቆዩት አብዛኞቹ የኮቪድ-19 ገደቦች አሁን አሁን በብዙ ሀገሮች እየተነሱ ነው። የሆነስ ሆነ እና ኮቪድ-19 ስጋትነቱ አበቃ ይሆን? የሕክምናው ሳይንስ ዓለም የሚለውን መልከት እናደርጋለን በተከታዩ ፕሮግራማችን ነው ታዲያ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እንጋብዛለን። የዛሬውን ታዲያ በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ ያህል ፖን አት ቪኦኤ ኒውስ ዳት ካም። የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሎልን አድማጮች። አሁን ወደ ስርጭታችን ማገባደጃ ማምራታችን ነው። አሁን የቀረን að þeir kirkú የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት ሀያ አምስት እና ሰላሳ አንድ ሜትር ባንዶች እንዲሁም በኢትዮሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምናገኛችሁ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ትዝታ በላቸው ነን። በዚሁ ተሰናበትን። ሰላም፣ ደህና አደሩ።